በኢትዮጵያ በድርቁ ሳቢያ በተከሰተው የምግብና የውሃ እጥረት እንዲሁም ይህን ተከትሎ በገባው የአተት ወይም የአጣዳፊ ተቅማጥና ትውከት ወረርሽኝ በሶማሌ ክልል ስልሳ ስምንት ህጻናት መሞታቸውን ድንበር የለሽ የሐኪሞች ቡድን አስታወቀ። ቡድኑ ከኢትዮጵያ መንግስት ጋር በመተባበር በክልሉ ለ12 ዓመታት መስራቱን አመልክቶ ምግቡ በአጣዳፊ ሊደርሳቸው የሚገባ ህጻናት ቁጥር ካለፈው ዓመት ጋር ሲነጻጸር በአስር እጥፍ ማደጉን ይፋ አድርጓል። የኢትዮጵያ መንግስት በድርቁ ለተጎዱ አካባቢዎች የአስቸኳይ ምግብ እርዳታ ማቅረብ ከፍተኛ ጥረት እያደረገ መሆኑና እስካሁን ምንም የሞተ ሰው እንደሌለ ሲገልጽ እንደነበርም ይታወሳል። ጽዮን ግርማ የድንበር የለሽ ሐኪሞች ቡድን የአጣዳፊ ጉዳዮች ኃላፊ የሆኑትን ቴራኖልን አነጋግራ ተከታዩን ዘገባ አጠናቅራለች። ድንበር የለሽ ሐኪሞች ቡድን የአጣዳፊ ጉዳዮች ኃላፊዋ ቴራ ኖዌል በኢትዮጵያ ሶማሌ ክልል ድርቁ ያስከተለውን ችግርና የአንዣበበውን አደጋ ተዘዋውረው ተመልክተው ከጥቂት ቀናት በፊት ወደ አምስተርዳም መመለሳቸውን ገልጸውልኛል። ሁኔታውን ያስረዱትም በአይን እማኝነትም ጭምር ነው። የሀኪሞች ቡድኑ በሶማሌ ክልል ውስጥ በሚገኙ የተለያዩ ዞኖችና ወረዳዎች ውስጥ ለተጎዱ ህጻናት የህክምና አገልግሎት ሲሰጥ አስራ ሁለት ዓመታትን አስቆጥሯል ይላሉ ቴራ። ነገር ግን ቡድኑ ባለፈው አመት ተመሳሳይ ወቅት ጋር ሲሰጥ ከነበረው አገልግሎት ጋር ሲያነጻጽረው የተመጣጠነ የምግብ እጥረት ያጋጠማቸው ህጻናት ቁጥር በአስር እጥፍ ጨምሯል። ህጻናቱ በድርቁ ምክንያት ባጋጠመ የተመጣጠነ የምግብና የመጠጥ ውሃ ማጣት በተጨማሪም ይህን ተከትሎ በገባው የአተት ወረርሽኝና አቅም ማነስ ምክንያት በክልሉ በከፍተኛ ሁኔታ የተጎዱበትን የዶሎ ዞን ጨምሮ በተለያዩ ወረዳዎች የህክምና ማዕከላት አቋቁመው እድሜያቸው ከአምስት ዓመት በታች የሆኑ ስምንት ሺህ ህጻናትን ለመርዳት እየሞከሩ እንደሆነ ተናግረዋል። ከእነዚህ ውስጥ በህክምና መትረፍ ያልቻሉ ህጻናት በአሳዛ ሁኔታ ህይወታቸው እያለፈ መሆኑንም አስረድተዋል። በጣም አሳዛኝ ነው። እድሜያቸው አምስት አመት ያልሞላ ስልሳ ስምንት ህጻናት አስቀድሜ በጠቀስኳቸው የህክምና ማዕከሎች ውስጥ በሰኔ ወር ብቻ ህይወታቸው አልፏል። ሰኔ ወር ገና አለማለቁን ስናስብ ሁኔታው ፍጹም ተቀባይነት የሌለው ነው። በእርግጥ የህክምና አገልግሎት ለመስጠት የምናደርገው ጥረት እንዳለ ሆኖ እነዚህን ህጻናት ለማዳን አለመቻላችን፣ በተለይ ሁኔታው እጅግ መጠነ ሰፊና ቀሳፊ መሆኑ ጋራ ስራውን ከባድ ያደርገዋል። በርካታ ህጻናትን ለመድረስና ህክምና ለመስጠት ካሉብን ፈተናዎች አንጻር ጥቂቶችን ብቻ ደርሰን የህክምና እርዳታ ማድረግ ላይ ማትኮራችን መድረስ የሚገባንን ያህል ሰፊ የአገልግሎት ሽፋን አለማቅረባችን በእጅጉ ይረብሸናል። ለጥቂቶች አጠቃላይ የሕክምና እርዳታ በማድረስና አገልግሎትን በማስፋት መካከል እንድንመርጥ መሆኑ የሚያሳዝን ነው። ድንበር የለሽ ቡድኑ የሰበሰበው መረጃ የሚያሳየው የችግሩን ጫፍ እንጂ ሙሉ ስዕሉን አይደለም ያሉት ቴራ በአቅም እጥረትና በተጎጂዎች ቁጥር ብዛት የተነሳ እርዳታ ሊደረግላቸው ያልቻሉ በርካታ ሕጻናት በችግር ውስጥ ናቸው ብለዋል። የችግሩን ስፋትና ያንዣበበው አደጋም እጅግ ሰፊ መሆኑን ተናግረዋል። This is ባለፉት ሰላሳ ዓመታት ከታዩት ሁሉ የከፋ ድርቅ ነው። ለረጅም ጊዜ መዝለቁ ደግሞ ችግሩን ያባብሰዋል። በማህበረሰቡ ላይ የሚያሳድረው ተጽዕኖ ሰፊ ነው። በተለይ እንደ ሶማሌ ክልል ያሉ አርብቶ አድሮች የሚኖሩባቸው አካባቢዎችን ኑሮ አውኳል። የምግብና የውሃ እጥረት በጎሳ ማዕከላትና በከተሞች ተሰባስበው እንዲኖሩ ሁኔታዎች አስገድደዋቸዋል። የሚበዙት ከብቶቻቸው በድርቅ የተነሳ ሞተዋል። ግመሎች፣ ላሞች፣ በግና ፍየሎቻቸው አልቀዋል። እነዚህ እንስሳት የምግብና የገቢ ምንጮቻቸው ናቸው። ድርቁ ምግብ አሳጥቷቸዋል። ውሃም እንዲሁ በመጥፋቱ በቂ የሆነ የመጠጥ ውሃ ለማግኘት አልቻሉም። ቴራ ሁኔታውን አያይዘው ሲገልጹ ከፍተኛ የሆነ ቁጥር ያላቸው በምግብ እጥረት ሰውነታቸው ተጎሳቅሏል፣ ከንጹህ ውሃ አቅርቦት ችግር የተነሳ አጣዳፊ ተቅማጥና ተውከትም ከባድ የጤና እክልና ጉዳት እያደረሰ ይገኛል ብለዋል። ነዋሪዎቹ ሁኔታውን እንዴት ተቀብለውታል? ለቴራ ያቀረብኩላቸው ጥያቄ ነው። ሰዎች እጅግ የበረታ ሐዘንና ብሶት ውስጥ ናቸው። ከብቶቻቸው ያለቁባቸው፣ ምናልባትም የቤተሰብ አባላቶቻቸው የሞቱባቸው ሰዎች አነጋግሬያለሁ። ችግርን የመጋፈጥ ልምድ ያላቸው ማህበረሰቦች ቢሆኑም እንዲህ ያለ መከራ ግን አይተው እንደማያውቁ ነው የሚናገሩት ተስፋ ማጣት ስሜት ይታይባቸዋል። ከአንድ በላይ ልጆች ያሏቸው እናቶችን ስናገኝ ስጋታቸው በምግብ እጥረት የተጎዳው ወይንም የተጎዳችው ሕፃን ብቻ ሳይሆን ለሌሎችም ጭምር ነው። እነዚህ እናቶች በቤት ውስጥ የምግብና ውሃ ድልድልን መወሰን ይጠበቅባቸዋል። በቤት ውስጥ ያለውን አቻችለውና አብቃቅተው በሕይወት ለማቆየት ይጥራሉ። እንደ እናት ሆናችሁ ብታስቡት የምግብ ድልድልን እንደ መወሰንና የወደፊት እጣፈንታቸውን እንደ አለማወቅ ልብ የሚሰብር ነገር የለም። በኢትዮጵያ ድርቁ ይፋ ከተደረገበት ያለፈው የፈረንጆች ወር ጀምሮ 7.8 ሚሊዮን ሕዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው የብሔራዊ አደጋ ስጋት አመራር ኮሚሽን ማስታወቁ ይታወሳል። በቅርቡ ይፋ በሚደረገው አጠቃላይ ግምገማም ይህ ቁጥር ሊጨምር እንደሚችል ገልጿል። በቅርቡ ሁኔታውን ተዘዋውረው የጎበኙት የዓለም ባንክ የምግብ ፕሮግራም የኢትዮጵያ ተወካይ ጊዮን አይለት በበኩላቸው በዚህ ወር የምግብ አቅርቦቱ እየተሟጠጠ መሆኑን ገልጸው ነበር። የአደጋ ስጋት አመራር በበኩሉ የተረጂዎች ቁጥር መሟጠጥ የሚመለከተው የዓለም ባንክ የምግብ ፕሮግራም የሚመግባቸው አንድ ነጥብ ሰባት ሚሊዮኑን ብቻ ነው ብለው ነበር። አያይዘውም ከተያዘው የፈረንጆች አመት በኋላም ቢሆን አቅርቦት የሚቋረጥባቸው የድርቅ ተጎጂዎች አይኖርም ብለዋል። በሶማሌ ክልል በዶሎ ዞን ህይወታቸው ያለፈውን ህጻናት በተመለከተም ተጨማሪ መረጃ ለማግኘት ያደረግነው ጥረት ዛሬ አልተሳካም። ቀደም ባሉት ዘገባዎች መንግስት ዜጎቹን የመመገብ ጥረቱን አጠናክሮ እንደሚቀጥል ገልጿል። የድንበር የለሽ ሐኪሞች ተወካዩም ይህንን የመንግስትን ጥረት አድንቀው ችግሩ ግን ዛሬ ነገ የሚያስብል አይደለም፣ ዝናብ መዝነብ ቢጀምር እንኳን ብለዋል የኢትዮጵያ መንግስት ዝናብ ይዘንባል የሚል ትንበያ ካለው እኔ ዝናቡ ሲጥል ለማየት በጣም እጓጓለሁ። ምክንያቱም ሳሩ መለምለም ይጀምራል፣ ከብቶቹም ግጦሽ ያገኛሉ። የሚበዙት ከብቶች ባለቁበት ሁኔታ በአንድ ሌሊት የምግብ አቅርቦት የሚሻሻልበትና ሰውነታቸው የመነመነ ሰዎች ኑሮ በፍጥነት ይሻሻላል የሚል እምነት የለኝም። መልሶ ማቋቋሙ ረጅም ጊዜ ይፈጃል። ሰዎች ምግብ ይፈልጋሉ። ምግብ የሚፈልጉት ደግሞ አሁን ነው። የችግሩ ስፋት እጅግ አስጨናቂ መሆኑን የገለጹት ቴራ ኖልን፣ ለጋሽ ድርጅቶች በቀጥታ በሰብአዊ እርዳታ እና በሕክምና ሙያ ላይ የተሰማሩ ሁሉ ፊታቸውን ወደዚህ ስፍራ አዙረው ሕጻናቱን መታደግ እንደሚገባ ምክረ ሀሳብ አስቀምጠዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።